ትንቢተ ኢሳይያስ ምዕራፍ ሰላሳ ዘጠኝ በዚያም ወራት የባቢሎን ንጉሥ የባልዳን ልጅ መሮዳክ ባልዳን ሕዝቅያስ ታሞ እንደ ተፈወሰ ሰምቶ ነበርና ደብዳቤና እጅ መንሻ ላከለት። ሕዝቅያስም ደስ አለው። ግምጃ ቤቱንም ብሩንና ወርቁንም፣ ቅመሙንና፣ የከበረውንም ዘይት፣ መሣሪያም ያለበትን ቤት ሁሉ በቤተ መዛግብቱም የተገኘውን ሁሉ አሳያቸው። በቤቱና በግዛቱ ሁሉ ካለው ሕዝቅያስ ያላሳያቸው የለም። ነቢዩም ኢሳይያስ ወደ ንጉሡ ወደ ሕዝቅያስ መጥቶ እነዚህ ሰዎች ምን አሉ? ከወዴትስ መጡልህ? አለው። ሕዝቅያሱም ከሩቅ አገር ከባቢሎን መጡልኝ አለው። እርሱም በቤትህ ያዩት ምንድን ነው? አለው። ሕዝቅያስም በቤቴ ያለውን ሁሉ አይተዋል። በቤቴ መዛግብቴ ካለው ያላሳየኋቸው የለም አለው። ኢሳይያስም ሕዝቅያስን የሠራዊትን ጌታ የእግዚአብሔርን ቃል ስማ። እነሆ በቤትህ ያለው ሁሉ፣ አባቶችህም እስከ ዛሬ ድረስ ያከማቹት ሁሉ ወደ ባቢሎን የሚፈልስበት ወራት ይመጣል፤ ምንም አይቀርም፣ ይላል እግዚአብሔር። ከአንተም ከሚወጡት ከምትወልዳቸው ልጆችህ ማርከው ይወስዳሉ፤ በባቢሎንም ንጉሥ ቤት ውስጥ ጀንደረቦች ይሆናሉ፣ አለው። ሕዝቅያስም ኢሳይያስን የተናገርኸው የእግዚአብሔር ቃል መልካም ነው አለው። ደግሞም በዘመኔ ሰላምና እውነት ይሁን አለ።